the voice of america be o you the america dems radio tabiano in the Addis Ababa regional state a total of 23 seats አዲስ አበባ ከተማ ለሕዝብ ተወካዮች ምክር ቤት ካሏት 23 መቀመጫዎች 23ቱንም ኢህአዴግ አሸንፏል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ናቸው። ቦርዱ ዛሬ ጊዜያዊ ውጤት ሲያሰራጨው መረጃ አስመልክተው ከሰጡት መግለጫ የተቀነጨበውን ነበር የሰማችሁት። ዝርዝሩ በአብይ ርዕስ ይቀርባል። ጤና ይስጥልን፣ የተከበራችሁ አድማጮች እንደምናመሻችሁ። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ረቡዕ ግንቦት 19 ቀን 2007 ዓ.ም ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና ቆንጂት ታየንን። በቅድሚያ የዓለም ዜናዎቹ ፊፋ በዛሬው ዕለት ዩናይትድ ስቴትስና ስዊትዘርላንድ በወቅቱና በቀድሞ ባለስልጣናቱ ላይ በተናጠል ባቀረቡት የሙስና ወንጀል ክስ እየተተራመሰ ነው። በስዊስ ባለስልጣናት የቀረበው አንደኛው ክስ ፌዴሬሽኑ በ2018 ና በ2022 ዓ ምት የዓለም ዋንጫን ለማዘጋጀት ከሰጠው ፈቃድ ጋር የተያያዘ ነው። በዚሁ ምርመራ መሰረት በርካታ የፊፋ ባለስልጣናት ዛሬ ዙሪክ ውስጥ ታስረዋል። የዩናይትድ ስቴትስ የፍትህ ሚኒስቴር በ14 ሰዎች ላይ ካቀረባቸው 47 የተለያዩ ክሶች መካከል የስፖርት መገናኛ ብዙኃን ኃላፊዎች ከ150 ቢሊዮን ዶላር በላይ በተጭበረበረ መንገድ የከፈሉት ወይም ለመክፈል የተስማሙት በለውጡ በውድድሮቹ ወቅት የማስታወቂያ መብቶችን በጅምላ ለመያዝ ሲሉ ነው የሚል ይገኝበታል። የዙሪክ ፖሊሶች በዛሬ ዕለት የያዟቸውን ሰባት የፊፋ ባለስልጣናት በቅርቡ እጃቸውን ይዘው ለዩናይትድ ስቴትስ ያስረክቧቸዋል ተብሎ ይጠበቃል። የአሜሪካ ባለስልጣናት ተጨማሪ የእስር ማዘዣዎችን የያዙ ሲሆን አራት ግለሰቦች ከወዲሁ ጥፋተኞች መሆናቸውን አምነዋል ሲል የፍርድ ሚኒስቴር አስታውቋል። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ሎሬታ ሊንች ጉዳዩን ስር የሰደደና በጥናት የሚካሄድ ሙስና ሲሉ ገልጸው በድርጊቱ በርካታ ሰዎች ተጎድተዋል ብለዋል። በፊፋ ውስጥ ለሁለት ትውልድ ቆይቷል በሚባለው የሙስና ተግባር ኃላፊዎቹ ስልጣናቸውን በመጠቀም በጉቦና በጉርሻ መልክ ሚሊዮነሮች ሆነዋል ሲሉም ጠቅላይ አቃቤ ህጓ ሊንች አስረድተዋል። ምርመራውን በተመለከተ ፊፋ ከዩናይትድ ስቴትስና ከስዊትዘርላንድ ጋር ሙሉ በሙሉ እተባበራለሁ ብሏል። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት አቃቤ ህግ የደረጃ ምስክሮችን በነሶሊያና ሽመልስ መዝገብ በተከሰሱት ተጠርጣሪዎች ላይ ለማሰማት ተጨማሪ ድል እንዲሰጠው ያቀረበውን ጥያቄ ውድቅ አድርጓል። የምስል ከድምፅ ቲቪዎችን ማስረጃ ይዘት ተመልክቶ ውሳኔ ለመስጠትም ተለዋጭ ቀጠሮ ቆርጧል። ሰባተኛውን ተከሳሽ አቤል ዋበለን ችሎት ተዳፍረሃል በሚል የጥፋተኝነት ውሳኔ አሳልፎበታል። መለስካቸው አምሃ ዝርዝሩ አለው። ፍርድ ቤቱ ትናንት በሰጠው ቀጠሮ መሰረት በነሶሊያና ሽመልስ የክስ መዝገብ አቃቤ ሕግ ቀሪ የደረጃ ምስክሮችን ለማቅረብ ያልቻለው ፖሊስ በሌላ ወቅታዊ ስራ ላይ ተሰማርቶ ስለነበረና ይህን መከታተል ስላልቻለ ተጨማሪ ጊዜ ተሰጥቶት ምስክሮቹን ለማሰማት የጠየቀውን ጥያቄ ፍርድ ቤቱ አቃቤ ሕግ የሰጠው ምክንያት በቂ ሆኖ እንዳላገኘው ገልጾ ጥያቄውን ውድቅ አድርጓል። ስለሆነም የአቃቤ ሕግ ተጨማሪ የደረጃ ምስክሮች እንዲታለፉ ሲል በይኗል ። አቃቤ ህግ ለይቶ የድምፅ ከምስል ማስረጃ ናቸው ያላቸውን ሲዲዎች ግን ፍርድ ቤቱ በነገው ዕለት በጽህፈት ቤቱ የሲዲዎችን ይዘት መርምሮ ውሳኔ ለመስጠት ተለዋጭ ቀጠሮ ለሰኔ 8 ቀን 2007 ቆርጧል። ከዚሁ ጉዳይ ጋር በተያያዘ አቃቤ ህግ በትናንትናው ምሽት በአሜሪካ ድምፅ ሬዲዮ ከተከሳሽ ጠበቆች አንዱ አቶ አመሃ መኮንን የሰጡት ቃለ ምልልስ ለአንድ ወገን ያደላ በመሆኑ ፍርድ ቤቱ በዚህ ጉዳይና በአጠቃላይ የችሎት ዜና አዘጋገብን በተመለከተ መመሪያ እንዲሰጥለት ጠይቋል። የተከላካይ ጠበቃ አቶ አመሃ መኮንን አቃቢ ህግ በቀረበው ዜና ላይ ጭብጥ ያለው ክስ ካለው በሕጉ መሠረት ያቅረብ እንጂ ለፍርድ ቤቱ የአሰራር መመሪያ ሊሰጥ ህጉ አይፈቅድለትም ሲሉ ተቃውመዋል። ፍርድ ቤቱም ግራ ቀኙን ከሰማ በኋላ በአጠቃላይ ሁኔታ ላይ መዘገብ እንደሚገባ ጠቅሶ ተጨባጭ የአሰራር ስህተት ካለ ግን መታረም እንዳለበት ገልጾ አልፎታል። ሰባተኛ ተከሳሽ አቤል ዋበላ ለፍርድ ቤቱ ሀሳቡን ለመግለጽ ጥያቄ አቅርቦ ሳይፈቅድለት ለመናገር በመሞከሩና በዚህም መሃል በተፈጠረ መወዛገብ ፍርድ ቤቱ በችሎት መድፈር ጥፋተኛ ብሎታል። ቅጣት ለመወሰንም ለግንቦት አምስት ቀን ተለዋጭ ቀጠሮ ሰጥቷል። ዘጠኙ ጦማሪያንና ጋዜጠኞች በሽብር ወንጀል ተከሰው የአቃቤ ሕግ ማስረጃ እየታየ እንደሆነ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በጦርነት ለምትታመሰው የመን በተባበሩት መንግስታት ድርጅት ሽምግልና ሊካሄድ የነበረው የሰላም ጉባኤ መተላለፉ ተገለጸ። ይህ የሆነበት ምክንያቱ ሁቲዎች ሽምቅ ተዋጊዎች የያዟቸውን አካባቢዎች እንዲለቁ የቀረበላቸውን ጥያቄ አላሟሉም ሲሉ የሀገሪቱ ፕሬዚደንት ካስታወቁ በኋላ ነው። ትናንት የተባበሩት መንግስታት ድርጅት ባወጣው መግለጫ ዋና ጸሐፊ ባንኪሙን ለነገ ሀሙስ ጄኔቫ ላይ ሊካሄድ ታቅዶ የነበረውን ጉባኤ ለሌላ ጊዜ እንዲያስተላልፉ ልዩ ልዑካቸውን መጠየቃቸው ተመልክቷል። ዋና ጸሐፊው ይህን ያደረጉት የየመን መንግስትና የተለያዩ አካላት ተጨማሪ የዝግጅት ጊዜ እንዲሰጣቸው በመጠየቃቸው እንደሆነ መግለጫው አስታውቋል። ይህን አስፈላጊ ጥረት በአስቸኳይ መጀመር አለመቻሉ ሚስተር ባን አሳዝኗል ያሉት የመንግስታቱ ድርጅት ቃል አቀባይ ስቴፋኒ ዱጃሪክ የሚመለከታቸው ወገኖች በቅንነትና ያለምንም ቅድመ ሁኔታ በጥረቱ እንዲሳተፉ ጥሪ እንዳቀረቡ ጠቅሰዋል። ዋና ጸሐፊው ንግግሮቹ በተቻለ ፍጥነት እንዲጀመሩ ጥረት እያደረጉ ናቸውም ብለዋል። ቃል አቀባዩዋ የመን ባለስልጣናት ትናንት ሰኞ ነው ንግግሩ ተላልፏል ሲሉ ያስታወቁት። ከሁለት ወራት በፊት ሸሽተው ወደ ሳውዲ የሄዱት የየመኑ ፕሬዚደንት አብድራቡ ማንሱር ሀዲ ሁቲዎቹ ሽምቅ ተዋጊዎች በድርጅቱ የተላለፈውን በድርጅቱ የጸጥታ ምክር ቤት የተላለፈውን ውሳኔ በማክበር ከያዟቸው ግዛቶች ድርድሩ ከመጀመሩ በፊት እንዲወጡ ጠይቀው እንደነበረ ይታወሳል። በሌላ የየመን ዜና በዋና ከተማዋ በሰንአ ዛሬ በደረሰ የአየር ጥቃት ቢያንስ 36 የአማጽያኑ ወገን የሆኑ ተዋጊዎች እንደተገደሉ ተዘግበዋል። በሳውዲ አረቢያ የሚመራው ህብረት በሁቲ ሽምቅ ተዋጊ ኃይል ላይ የአየር ድብደባ ማካሄዱን ቀጥሏል። በሳውዲና የመን ድንበር አካባቢም በተካሄደ የአየር ጥቃት ብዛት ያላቸው ሰዎች ተገለዋል ወይም ቆስለዋል ሲል ሮይተርስ ዘግቧል። የክልሉ ሀገሮች ያሉበት የሚሳተፉበት ህብረት ካለፈው መጋቢት አጋማሽ ጀምሮ በከፈተው ጥቃት ብዙ ሺህ ሰዎች እንደተገደሉ ነው የሚታወቀው። በግጭቶቹና በአየር ጥቃቱን መቀጠል የተነሳ በመላ ሀገሪቱ የምግብ የነዳጅና የመድኃኒት አቅርቦት በመስተጓጎሉ ሰብአዊ ቀውስ እንደተከሰተ ተነግረዋል። የማዳጋስካር የምክር ቤት አባላት ፕሬዝደንቱን ከስልጣን እንዲነሱ ድምፃቸውን ሰጥተዋል። ይህ መሆኑ ያቺ ለበርካታ ዓመታት በግጭት ስትታመስ የቆየችው ሀገር የያዘችውን የመረጋጋት ጥረት ሊያሰናክል ይችላል ተብሏል። ከ125ቱ የምክር ቤት አባላት 121ዱ ፕሬዚደንት ሄሪ ከሥልጣናቸው እንዲነሱ ዛሬ ድምፅ የሰጡ ሲሆን ውሳኔው ለመጽናት በሕገ መንግሥታዊ ፍርድ ቤት ይሁንታ ማግኘት ይኖርበታል። እንደ አውሮፓውያን ዘመን አቆጣጠር ከ 2006 ዓ ም ወዲህ የመጀመሪያ በሆኑ ዲሞክራሲያዊ ምርጫዎች በ2014 ስልጣን የያዙት ፕሬዚደንት በእሳቸው ዘመን የሀገሪቱ የፖለቲካ ብጥብቅ የሚያበቃበት ምዕራፍ ይከፈታል የሚል ተስፋ ፈንጥቆ እንደነበር የሚታወስ ነው። ከእሳቸው በፊት የነበሩት ፕሬዚደንት ማርክ በመፈንቅለ መንግስት ከስልጣን መወገዳቸው ይታወቃል። በመጨረሻም የእስልምና መንግስት ብሎ ራሱን የሚጠራው ቡድን አይሲስ ተዋጊዎች በታሪካዊዋ የሶሪያ ፓልሜራ ከተማ በሚገኝ የጥንታዊት ሮማ ቲያትር ቤት ሀያ ሰዎችን ረሸኑ ተባለ። አይሲስ ሰዎቹን የገደላቸው ከሀገሪቱ መንግስት ጋር ተባብራችኋል ብሎ ወንጅሎ እንደሆነ የሶሪያን የሰብአዊ መብት ሁኔታ የሚከታተለው ቡድን ተናግሯል። በአጎራባች ኢራቅ ደግሞ በአንባር ክፍለ ሀገር ቢያንስ 17 የመንግስቱ ወታደሮች በአጥፍቶ ጠፊ ቦምብ እንደተገደሉ ተዘግቧል። ጥቃቱ የደረሰው የኢራቅ መንግስት ደጋፊ ኃይሎች ጽንፈኛው ቡድን በአካባቢው የሚያደርገውን እንቅስቃሴ ለመስበር አዲስ ዘመቻ መክፈታቸውን ተከትሎ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ዜናዎቹን አደመጥን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን የዕለቱ አብይ ርዕስ በሀገሪቱ ካሉት 547 የምርጫ ክልሎች ውስጥ የ442ቱ ጊዜያዊ ውጤት እንደደረሰው የገለጸው የብሔራዊ ምርጫ ቦርድ፣ ሁሉንም ደግሞ ገዢው ፓርቲ ኢህአዴግ ማሸነፉን አስታውቋል። ኢህአዴግ የአዲስ አበባ ከተማ የሕዝብ ተወካዮች ምክር ቤት ያሏትን 23 መቀመጫዎች በሙሉ ማሸነፉንም ቦርዱ አመልክቷል። ዝርዝሩን እስክንድር ፍሬው ይዟል። 2007ቱን አጠቃላይ ምርጫ ጊዜያዊ ውጤት ይፋ ያደረጉት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና በእስካሁኑ መረጃ ገዢው ፓርቲ ኢህአዴግና አጋር ድርጅቶቹ ማሸነፋቸውን ጠቅሰዋል። የኢትዮጵያ ፓርላማ ወይም የህዝብ ተወካዮች ምክር ቤት 547 መቀመጫዎች ያሉት ሲሆን መቀመጫዎቹ የሚያዙት ከ547 የምርጫ ክልሎች አሸንፈው በሚመጡ ሰዎች ነው። ፕሮፌሰር መርጋ እንዳሉት ከነዚህ 547 የምርጫ ክልሎች እስካሁን ለቦርዱ የደረሰው የ442 ውጤት ነው። ሁሉንም ደግሞ ኢህአዴግና አጋር ግጅቶቹ ማሸነፋቸውን ጠቅሰዋል። እናም በአዲስ አበባ እንደዚሁም በኦሮሚያ በአማራ፣ በደቡብ፣ በትግራይና በሌሎችም ክልሎች ከታወቁት ውጤቶች ውስጥ ኢህአዴግ ሙሉ በሙሉ ማሸነፉን በፕሮፌሰር መርጋ በቃና የተነበበው ጊዜያዊ ውጤት አመልክቷል። አዲስ አበባ ሪጅናል ስቴት አዲስ አበባ ከተማ ለህዝብ ተወካዮች ምክር ቤት ካሏት 23 መቀመጫዎች 23ቱንም ኢህአዴግ አሸንፏል። ኦሮሚያ ክልል ካሉት 178 የሕዝብ ተወካዮች ምክር ቤት መቀመጫዎች የ150 ውጤት ደርሷል። 150ውንም ኦህዴድ ኢህአደግ አሸንፏል። ከዚህ በተጨማሪም አማራ ክልል ለተወካዮች ምክር ቤት ካሉት 138 መቀመጫዎች የ107ቱ ውጤት ታውቋል። ሁሉንም በአዴን ኢህአደግ አሸንፏል። እንደ ቦርዱ ማብራሪያ የደቡብ ክልል ለህዝብ ተወካዮች ምክር ቤት ካሉት 123 መቀመጫዎች የ95ቱ ውጤት ይፋ ተደርጓል። 95ቱንም ደሄድን ኢህአደግ አሸንፏል። ከትግራይ ክልል ተመርጠው ፓርላማ የሚገቡት ተወካዮች 38 ናቸው። የ31ዱ ውጤት ዛሬ ይፋ ከተደረጉት ውስጥ ተካቷል። ህወሓት ኢህአደግ ሁሉንም አሸንፏል። በኢህአዴግ አጋር ድርጅቶች በሚመሩ ክልሎችም ተመሳሳይ ውጤት ተመዝግቧል። የ105 የምርጫ ክልሎች ውጤት ገና እየተጠበቀ ሲሆን በሂደት ይፋ እንደሚደረግ ተገልጿል። ከነዚህ ወንበሮች ውስጥ ተቃዋሚዎች ያሸነፏቸው ይኖሩ እንደሆነ የተጠየቁት የቦርዱ ሰብሳቢ ይህ የሚታወቀው ውጤቱ ሙሉ በሙሉ ሲመጣ እንደሆነ አስረድተዋል። አንዳንድ ተቃዋሚ ፓርቲዎች ምርጫው በጫናና በወከባ ስር እየተካሄደ ነው ሲሉ ቅሬታቸውን እየገለጹ ይገኛሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ግን በተሳካ ሁኔታ እየተካሄደ ሲል ሂደቱን አወድሰዋል። የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ለዚህ ስኬት አስተዋጽኦ አደረጉ ያሏቸውንም አመስግነዋል። በ2007 ዓ.ም በመላ ሀገራችን የተካሄደው ጠቅላላ ምርጫ በተረጋጋ ሁኔታ ተጠናቋል። ለዚህ ስኬት ዋና ምስጋና ከሚገባቸው በግዛዊነት ውስጥ መራጩ ህዝባችን ላደረገው ንቁ ተሳትፎ ጨዋ ለበስ ዲሲፕሊን ለዲሞክራሲ ያለው ቁርጠኝነት የሚደነቅ መሆኑን ለአፍሪካ ወንድሞቹም በምሳሌነት አረጋግጧል። ተወዳዳሪ የፖለቲካ ፓርቲዎች በአብዛኛው ቅስቀሳውም ላይ የምርጫ ቀኑም ከዛ በኋላም በተረጋጋ ሁኔታ በሰላም ውጤቱን በመጠባበቅ ላይ በዲሲፕሊን ስለሚገኙ ከፍተኛ ምስጋና ይገባቸዋል። የሕዝብ ተወካዮች ምክር ቤት ላደረገልን ከፍተኛ ርብርቦች፣ ከፍተኛ እገዛ ትልቅ ምስጋና ይገባቸዋል። የፌደራልና የክልል መንግስታት ላደረጉልን ሁሉ ለስኬታማነቱ፣ ለሰላማዊነቱ ሕዝቡ በንቁ ተሳትፎ ሲወጣ ጨዋ ለበስ የሆነ አካሄዱን በመደገፍ ከፍተኛ እገዛ አድርጎልናል። የኢትዮጵያ ብሮድካስት ባለሥልጣንና ሁሉም የመገናኛ ብዙሀን ትክክለኛ መረጃ ለህዝቡ እንዲደርስ ምርጫው ሰላማዊ፣ ነጻና ፍታዊ ሆኖ እንዲጠናቀቅ የበኩላቸውን እገዛ አድርጓል። የምርጫው የመጨረሻ ውጤት ይፋ የሚደረገው ሰኔ 15 2007 መሆኑንም ቦርዱ አስታውቋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ የምሽቱን አብይ ርዕስ ነበር። ከእስክንድር ፍሬው የሰማ ነው። እናመሰግናለን። ወደ መጽሔቱ ትንታኔ ክፍለ ጊዜ ስናልፍም ምርጫው ላይ ነው የምናተኩረው። የግንቦት አስራ ስድስቱ ምርጫ የኢትዮጵያን የምርጫ ህግና ህገ መንግስቱንም ጭምር የጣሰ ነው ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አስታወቀ። የታሰሩ አባሎቹና ተወካዮቹ በአስቸኳይ እንዲፈቱና አሁንም መንግስት በአባሎቹ ላይ እያካሄደ ነው ያለውን የማሳደድ እርምጃ እንዲያቆም ጠይቋል። ተፈጽሟል ያለውን ህገ መንግስታዊና ሌሎች የህግ ድንጋጌዎች ጥሰትንም የሀገር ውስጥ ገለልተኛ አካል ተሰይሞ እንዲያጣራ ጥብቅ ጥሪ አቅርቧል። መለስካቸው አምሐ ዘግቧል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዛሬ አመሻሹ ላይ በጠራው ጋዜጣዊ መግለጫ ላይ ምርጫ 2007 ከተጀመረ አንስቶ መድረክ ከህዝብ ጋር እንዳይገናኝ በገዢው ፓርቲና በመንግስት በኩል ያልተደረገ ደባ አልነበረም ሲሉ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ገልጸዋል። መድረክ በህጎችና በህገ መንግስቱ በተደነገገው መሰረት በምርጫው ዘመቻ ወቅት በመገናኛ ብዙሃን እንዳንጠቀም ሳንሱር ተደርገናል ብለዋል። በምርጫ ቀንም መድረክ የምርጫ ጣቢያ ወኪሎችን ማስቀመጥ እንዳልቻለ፣ በተለይ በከፍተኛ ትምህርት ተቋማትና በጦር ሰፈሮች ውስጥ በተካሄዱ ምርጫዎች መድረክ ታዛቢዎቹ ወይንም ወኪሎቹ ወደ እነዚህ ተቋማት ለመግባት እንደተከለከሉ፣ በአጠቃላይ ከሶስት አራተኛ በላይ በሆኑ የምርጫ ጣቢያዎች አንድም ወኪል መድረክ ማስገባት እንዳልቻለ ፕሮፌሰሩ ገልጸው እነዚህና የመሳሰሉ ድርጊቶችን መድረክ መገምገሙን ገልጸዋል። የግንቦት አስራ ስድስቱ ምርጫ የምርጫ ህግ የሥነ ምግባር ደንቦችንና ህገ መንግሥቱን ጭምር የጣሰ የምርጫ ሂደትና አፈጻጸም መሆኑን መድረክ ገምግሟል። እንደዚሁም ምርጫው ኢህአዴግ በኮማንድ ፖስት የተመራ የታጠቀ ሰራዊት ህዝቡ ላይ ባሰመተበት ሁኔታ የተከናወነ ሆኖ አግኝተነዋል። ስለዚህም የግንቦት 16 2007 ምርጫ ነፃ ፍትሃዊና ታዕማኒ አይደለም የሚል ድምዳሜ ላይ መድረክ ደርሷል። የህግ ትሰቱ ይሄ ብቻ እንዳልሆነና እንዳልነበረ የዘረዘሩት ፕሮፌሰር በየነ ጴጥሮስ የድምፅ መስጫ ኮረጆች ተሞልተው አድረዋል። ለመድረክ የተሰጡ የድምፅ መስጫ ወረቀቶች በየመጸዳጃ ቤቱ ተጥለው ወይንም እንዲቃጠሉ ተደርገው በእነዚህ ፈንታ የኢህአዴግ ሐሰተኛ የድምፅ መስጫ ወረቀቶች በድምፅ መስጫ ኮረጆች ውስጥ መታጨቃቸውን ገልጸዋል። ሌሎችም የመድረክ አመራር አባላት ጨምረው እንዳሉት ይህ ድርጊት በሌሎችም ሰፊ የሀገሪቱ ክፍሎች ተፈጽመዋል ሲሉ ገልጸዋል። ይህን የተቃወሙ የመድረክ አባላትና የምርጫ ወኪሎች በልዩ ልዩ ሰበብ መታሰራቸውን ገልጸው እነዚህ አባሎች እንዲፈቱ ፕሮፌሰር በየነ ጴጥሮስ ጥሪ አቅርበዋል። መድረክ በአሁኑ ጊዜ በተለያዩ የተሳሰቡ ምክንያቶች ኢህአዴግ በሸረበው በካድሬዎች ተንኮል ሰፊ ቁጥር ያላቸው የ ምርጫ ጣቢያ ተወካዮቻችንንና ጠንካራ የፖለቲካ ሰራተኞቻችንን አስሯቸው ይገኛል። ስለዚህ እነዚህን የታሰሩትን አባሎቻችንን በአስቸኳይ እንዲፈታ እንጠይቃለን። ከየስፍራው የተሰበሰቡና በመጸዳጃ ቤትም ተጥለው የነበሩ በግምት በመቶዎች የሚቆጠሩ የድምፅ መስጫ ወረቀቶችን በጋዜጣዊ መግለጫው ላይ ለናሙና ያቀረበው መድረክ ወረቀቶቹ የምርጫ ቦርድ ማህተም ያለባቸው ለመሆናቸውም አሳይተዋል። ይህንን ሕገ ወጥ ድርጊት ሲከላከሉ የነበሩ አባሎች አሁንም በመንግስት ኃይሎች እየተሳደዱ መሆናቸውን የገለጹት የመድረክ መሪ መሳደዱ በአስቸኳይ እንዲቆም ጠይቀዋል። አባሎቻችንንና መራጩንም ሕዝባችንን አሁንም በማሳደድ ላይ ነው ያለው። እስካሁን ድረስ ያልታሰሩቱ በቁጥጥር ስር ያልዋሉት ተወካዮቻችን እንዴት ደፍራችሁ መድረክን ለማስመረጥ በሚል ሰበብ የማሳደዱን የዘመቻ ታይዞት ነው ያለው። ስለዚህ ይህም የማሳደድ እርምጃ በአስቸኳይ እንዲቆም እንጠይቃለን። በመጨረሻም ፕሮፌሰር በየነ መድረክ ለተፈጠረው ችግር መፍትሄ ሊሰጥ ይችላል ያለውን አካል እንዲቋቋም ጥሪ አቅርበዋል። ይሄ ምርጫ ያገሩትን ህገ መንግስትና ያሉትንም ህግጋት ሁሉ የጣሰ ነው ብለናል። የህግ ጥሰት አለ በዚህ ምርጫ አፈጻጸም ላይ ስለሆነም አንድ ወገንተኛ ያልሆኑ ዜጎች ያሉበት ገለልተኛ አካል ተቋቁሞ የዚህ በምርጫው ሂደት የተከሰተው የህግ ጥሰቶች እንዲጣሩ መድረክ አበክሮ ይጠይቃል። በመግለጫው መጨረሻ ላይ የተለያዩ ጥያቄዎች ከጋዜጠኞች ተነስተው ፕሮፌሰር በየነን ጨምሮ ሌሎችም የአመራር አባላት ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ቀጣዩ ርዕስ እናልፋለን። ባለፈው እሁድ የኢትዮጵያ ምክር ቤታዊ ምርጫ የመድረክ ታዛቢዎች ምርጫ ጣቢያ እንደደረሱ በምርጫ አስፈጻሚዎች ታገድን ማለታቸውን ዘጋቢያችን ሄኖክ ሰማግዜር ከሃዲያ ዞን ቡልጊታ ምርጫ ጣቢያ ቀበሌ አንድ አቶ አለሙ ወርኬሎን አነጋግሮ በላከው ሪፖርት የመድረክ ታዛቢዎች ከድምፅ መስጫ ጣቢያው ተባረዋል ማለታቸው መዘገባችን ይታወሳል። ከኦሮሚያም አንዳንድ የምርጫ ጣቢያዎች የአፋን ኦሮሞ ቋንቋ ዝግጅት ባልደረባችን ያነጋገሯቸው የመድረክ ታዛቢዎች ተመሳሳይ ስሞታ ነው የሚያቀርቡት። ትዝታ በላቸው ታቀርበዋለች። በምርጫው ቀን በጉጂ ዞን ሊበን ወረዳ ዳካ ቃላ ገበሬ ማህበር የመድረክ ታዛቢ የነበሩ አቶ መሐመድ አብዱል የድምፅ አሰጣጡ እንዳይታዘቡ የሁሉም ተቃዋሚ ፓርቲ ታዛቢዎች መከልከላቸውን ለአፋን ኦሮሞ ቋንቋ ዝግጅት ባልደረቦች ገልጸዋል። ከቡልቡላ ድምፅ መስጫ ጣቢያ የተወሰዱ ዘጠኝ የመድረክ ሁለት የሌላ ፓርቲ ታዛቢዎች በነገሌ ቦረና ታስረው እንደሚገኙም ተናግረዋል። በጉጂ ዞን የሊበን ቀበሌ አስተዳዳሪ አቶ ሁካ ዲባ ግን አቶ መሐመድ ያቀረቡት ክስ ሐሰት ነው። ታዛቢዎቹ በብዛት የድምፅ አሰጣጡ ሂደት ከተጀመረ በኋላ ዘግይተው ነው የደረሱት ብለዋል። ብረት የማ ወኔነን ንመራ ተይዘው በስር የሚገኙትም ባለስልጣናትን ለመደብደብ የዛቱ ሶስት የተቃዋሚ ፓርቲ ታዛቢዎች ናቸው ብለዋል። ይህ በእንዲህ እንዳለ በምዕራብ ሸዋ ኢሉ ገላን በጃቶ ምርጫ ጣቢያ የመድረክ ታዛቢ የነበሩት አቶ አበበ ድሪባ ማለዳ ላይ ምርጫው በታቀደለት ስርዓት መካሄዱን ገልጸው እኩለ ቀን ገደማ ግን የምርጫ ጣቢያ ኃላፊዎቹ ሕዝቡ የንብ ምልክት ወይንም ገዢውን ፓርቲ እንዲመርጥ በግልጽ ማስተባበር ጀመሩ አሉ። ጀልጋባ ገደማ ኮ የኢህአዴግ አባላት መሆናቸው ለታወቀው መራጮች ደግሞ ከ አስር እስከ ሀያ ካርዶች ሲሰጧቸው አይተናል፣ አሉ አቶ አበበ። ለምን ብለን ስንጠይቅ ወይ ከዚህ ሂዱ አሊያም ዝምበሉ ተባልን ብለዋል አቶ አበበ ድሪባ ለአፋን ኦሮሞ ዝግጅት በሰጡት ቃለመለለስ በምራብ ሸዋ ኢሉ ገላን በጃቶ ምርጫ ጣቢያ ምርጫው እየተካሄደ በትክክል መካሄዱን ታዛቢዎች በፍርማችን እንድናረጋግጥ በአስፈጻሚዎቹ ተጠይቀን አልተባበርንም። በዚህም ምክንያት ሊያስሩን ስለሆነ ተሸሽገን እንገኛለን ብለዋል አቶ አበበ። ይህን ክስ ከክልሉ ምርጫ ቦርድ ለማጣራት የተደረገው ሙከራ አልተሳካም። ጥረቱን ግን እንቀጥላለን። ክቡራትና ክቡራን አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ዜናዎችን ልዩና መደበኛ ሪፖርቶችን ከዌብሳይታችን አድምጡ፣ አንብቡ። ምርጫችሁ በሆኑ ጉዳዮች ላይ ድምጻችሁን ስጡ፣ አስተያየቶቻችሁንም አስፍሩ። በፌስቡክም ቪኦኤ አምሃሪክ ብላችሁ ተከተሉን። በድረገጻችን ላይ በነገራችን ላይ በስተቀኝ በኩል የኢትዮጵያ ምርጫ 2007 ላይ የሄኖክ ብሎግ የሚለውን በመጫን ስለ ምርጫው ከየአካባቢዎቹ የዘገባቸውን ወይም ያዘጋጃቸውን ቪዲዮዎች እንድትመለከቱ ከወዲሁ እንጋብዛለን። አሁን ወደ መጨረሻው የመጽሔት ርዕስ ስንለፍ አፍሮ ባሮሜትር የተባለ ገለልተኛ የፓን አፍሪካን የጥናትና ምርምር ድርጅት ባወጣው ዘገባ መሠረት አብዛኞቹ አፍሪካውያን የፕሬዝደንታዊ ስልጣን የጊዜ ገደብ እንዲኖረው ይፈልጋሉ። የአሜሪካ ድምፅ ራዲዮ ዘጋቢ ጄምስ ባቲ በፕሬዝደንታዊ ጊዜ ገደብ ላይ አዲሱን ጥናት ያዘጋጁትን የድርጅቱን የደቡባዊ አፍሪካ ፕሮግራም ኃላፊ ቦኒፌስ ዱላኒን አነጋግሮ ያቀናበረውን ዘገባ አዳነች ፍሳሄ ታቀርባለች። አፍሮ ባሮሜትር በ34 የአፍሪካ ሀገሮች ውስጥ 51600 ዜጎችን አነጋግሮ ባቀረበው ጥናት መሰረት ከተጠየቁት ዜጎች ሶስት አራተኛዎቹ የፕሬዝዳንት የስልጣን ጊዜ ቢበዛ በሁለት አገልግሎት እንዲወሰን እንደሚፈልጉ ገልጸዋል። አዲሱን ዘገባ ያዘጋጁት ቦኒፌስ ዱላኒ ከተማሩት አፍሪቃውያን የበዙትና የሚዲያ ተደራሽነት ያላቸው ዜጎች የፕሬዝዳንታዊ ስልጣን የጊዜ ገደብ እንዲኖር እንደሚፈልጉ ጥናቱ ያመለክታል ብለዋል። ለምሳሌ ቤኒንን ብንወስድ ከህዝቡ ዘጠና ጠና ከመቶ የፕሬዝዳንታዊ ስልጣን በሁለት የስራ ጊዜ እንዲገደብ ይፈልጋል። ከቶጎ ዜጎች ሰማንያ ሶስት ከመቶ ደግሞ አንድ ፕሬዝደንት ከሁለት ዓመታት በላይ በሥልጣን እንዲቆይ አይፈልጉም። ሦስት አራተኛ ካሜሩናውያንም በሁለት የሥልጣን ጊዜ እንዲወሰን ይሻሉ። ታንዜኒያን፣ ኮትዲቮርን፣ ዛምቢያን፣ ኡጋንዳን፣ ማሊን፣ ግብፅን፣ ጊኒንና ላይቤሪያን በመሳሰሉት አገሮች ወደ ሰማንያ አምስት ከመቶ ገደማ የጊዜ ገደብ እንዲኖር እንደሚፈልጉ ዱላኒ አያይዘው ገልጸዋል። በጥናቱ መሰረት አልጄሪያ ውስጥ የፕሬዝዳንታዊ ስልጣን የጊዜ ገደብ እንዲኖር የሚሹት አርባ አራት ከመቶ ብቻ ናቸው። ፕሬዝደንት ሙጋቤ ከሰላሳ ዓመታት በላይ በገዙበት ዝምባብዌን በመሳሰሉት ሀገሮች ሰባ አራት ከመቶ የሚሆኑት የጊዜ ገደብ እንዲኖር ይመርጣሉ። ከቡሩንዲ ህዝብ 51 ከመቶ የጊዜ ገደብን ይሻሉ። ሆኖም ቁጥሩ ወደ 62 ከመቶ ከፍ ብሏል። የቡሩንዲ ፕሬዝደንት ፒየር እንኩርንዚዛ ለሶስተኛ ጊዜ በፕሬዝዳንትነት ለመቀጠል መፈለጋቸው ኃይል አዘል ተቃውሞ ማስከተሉ የሚታወቅ ነው። ፕሬዝዳንቱ ግን በሳቸው ላይ ተቃውሞ የተነሳው በከተማዎች የተወሰነ ነው፣ አብዛኞቹ በገጠሮች የሚኖሩት ዜጎች ግን በፕሬዝዳንትነት እንድቀጥል ይፈልጋሉ ባይ ናቸው። ዱላኒ በበኩላቸው የፕሬዝዳንታዊ ስልጣን ጊዜ ገደብን በሚመለከት በከተማም ሆነ በገጠር ድጋፍ እንዳገኘ ጠቁመዋል። የፕሬዝደንታዊ ስልጣን የጊዜ ገደብ በአብዛኛው በገጠርም ሆነ በከተማ በሚኖሩ ሰዎች፣ ከፍተኛና ያነሰ ትምህርት ባላቸው ሰዎች ይደገፋል። በእርግጥ ትንሽ ልዩነቶች ይኖራሉ። ስለሆነም ፕሬዝደንት ፒየር ንኩርንዚዛ ለሶስተኛ ጊዜ በስልጣን እንዲቀጥል የሚቃወሙት ከተሜዎቹ ብቻ ናቸው የሚለው ትክክል አይመስለኝም። ዱላኒ አያይዘውም የጊዜ ገደብ እንዲኖር የሚለው ነጥብ ተቀባይነት ያገኘው እንደ አውሮፓውያን አቆጣጠር በ1990ዎቹ ዓመታት ውስጥ በአፍሪቃ በታየው የዲሞክራሲያዊ ሽግግር ወቅት መሆኑን ገልጸዋል። በርካታ የአፍሪቃ ሀገሮች የአይቨሪኮስቱ ፕሬዚደንት ፌሊክስ ሁፋይት ቧኜና የማሊው ሃስቲንግስ ካሙዙ ባንዳ በሥልጣን ለመቆየት ያደርጉት ከነበረው የፖለቲካ ምህዳር ማጥበብ መውጣት የጀመሩበት ወቅት እንደሆነ ቦኒፌስ ዱላኒ አስገንዝበዋል። አፍሮ ባሮሜትር ጥናቱን ያካሄደው ሰዎችን ፊት ለፊት ለማነጋገር ሲል ጥያቄዎቹ ሁሉ በተጠያቂዎቹ ቋንቋ ተተርጉመው እንደቀረቡላቸው ጥናቱን ያቀነባበሩት ዱላኒ ገልጸዋል። በጥናቱ የመጨረሻ ዙር የ35 ሀገሮች ዜጎችን አነጋግረናል። እነዚህ ሀገሮች ደግሞ ከመላ የአህጉሪቱ ሕዝብ ወደ ሶስት አራተኛ የሚሆነውን ይወክላሉ። ስለሆነም ጥናቱ የሰፊው የአፍሪቃ ህዝብ አመለካከቶችን እንደሚወክል ሙሉ እምነት አለን ሲሉ ጥናቱን ያዘጋጁት ቦኒፌስ ዱላኒ አስረድተዋል። ይህ የአሜሪካ ድምፅ ራዲዮ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና ቆንጂታ የነን። እስከ ምሽቱ አራት ሰዓት ከእናንተው ጋር እንቆያለን። አሁን ደግሞ በኢሜይል ከላካችሁልን አስተያየቶች ጥቂቱን እናነብላችኋለን። በአቶ ከበደ አስተያየት እንጀምር። በአዲስ አበባ፣ በኦሮሚያ በደቡብና በትግራይ የነበረውን ሁኔታ እየተከታተሉ የሚያቀርቡ ዘጋቢዎች አሰማርታችኋል። የአማራ ክልል ተረስቶ ነው ወይስ ሳናውቀው እንደ ኤርትራ ሆኗል ሲሉ ጠይቀዋል። አቶ አደፍርስ አበበ እባላለሁ ያሉ አድማጫችን ደግሞ እንዲህ ይላሉ። ምርጫውን በተመለከተ በስፋት በመዘገባችሁ ምስጋና ሊቸራችሁ ይገባል። በጥቅሉ የኢትዮጵያ ምርጫ አሳዛኝ ነው። ለምን ለምን ብለው ወረቀት እንደሚጨርሱ አይገባንም። በጣም የሚገርመው ሕዝቡን በጣም ይንቁታል። አላዋቂ ነው የሚያደርጉት። ድርጊታቸው ሁሉ በማናለብኝነት የተሞላ ነው። ሰው ካርዱም በድምፅ መስጫ ሳጥን ውስጥ የሚጥለው አንድ ለአምስት ሆኖ ነው ይላሉ። በድምፅ መስጫ አካባቢ ያለው ሁኔታ ያለምንም ሀፍረት ለመራጩ በግልጽ የሚሰጠው ትዕዛዝ ከእነዚህ ንቦች ፊት ለፊት ኤክስ አድርጉ እየተባለ ነው። በማስ ሚዲያ የሚነገረውና የሚደረገው ደግሞ በፍጹም ሰማይና ምድር ነው። መቼም ይሁን መቼ ኢህአዴግ ሀገሪቷን ለውጭ አልጋ ለቤት ቀጋ እንዳደረገ ይኖራታል እንጂ በምርጫ ካርድ ስልጣን ይለቃል ማለት ዘበት ነው። ምናልባትም ኢህአዴግ ስልጣኑን የሚለቀው እሱ በመጣበት መልክ ነው የሚሆነው። እስካሁን የሚያወጣው ሕግ ሁሉ የውጭዎቹን ለማደናገሪያ ሲጠቀምበት ብቻ ነው የምናየው። በዚህ ምርጫ ታዛቢ የተባለው የአፍሪካ ህብረትም ቢሆን ኢትዮጵያውያን ማለት የስርዓቱ ጋሻ ጃገሬዎች መስለው ነው የሚታዩት ማለት ይቻላል። ስለዚህ ተቃዋሚ ነን ባዮች ከዚህ ድርጊት የፖለቲካ አቅጣጫዎችን መቅረጽ ይኖርባቸዋል። ካልሆነ ግን ሰውን ከሚያሰቃዩት አርፈው ቢቀመጡ ሳይሻል አይቀርም ብለዋል አቶ አደፍርስ። በመጨረሻ የአቶ ሸምሱን አስተያየት አሰምተ እናበቃለን። እኔ የማተኩረው ይላሉ ከደቡብ ሱዳን ባነጋገራችኋቸው በአቶ ቴዎድሮስ ዳኛ አስተያየት ላይ ነው ሲሉ ይጀምራሉ። እንደኔ ከሆነ የአቶ ቴዎድሮስ አስተያየታቸው በምድር ላይ ያለውን እውነታ በትክክል አያሳይም፣ ሁኔታዎችን ይደበላልቃሉ። ቢዎች ባካችሁ ስለ ኢትዮጵያ ፖለቲካ በትክክል የሚያውቁ ሰዎችን አነጋግሩ። እርግጥ የዳያስፖራው ፖለቲከኞች ከእውነታው ጋር ተራርቀዋል። እዚያው ሀገር ውስጥ በምርጫው የተሳተፉ ተቃዋሚ ፓርቲዎች ግን ከውጭ የመጡ አይደሉም። ኢህአዴግን መደገፍ ከፈለጋችሁ መብታችሁ ነው ግን ኢትዮጵያ ውስጥ እየተካሄደ ስላለው ነገር ልትነግሩን አትችሉም እናንተ የምትደመድሙት የመንግስት ባለስልጣናትን ካነጋገራችሁ በኋላ ነው ብዙሃኑ ምን እንደሚል ልንገራችሁ ኢህአዴግ በኢኮኖሚ ግንባታውና መዋቅሮችን በመዘርጋቱ አኳያ ብዙ ሰርቷል አሁንም ግን የኑሮ ልዩነት የለም ማለት ግን አይደለም ለተማረውም ላልተማረውም የሥራ ማግኘት እድሉ የለም በዚያ ላይ እድል ሊኖርህ የሚችለው የኢህአዴግ አባል ከሆንክ ብቻ መሆኑ ይታወቃል። አቶ ሸምሱ ይቀጥላሉ። የተቃዋሚ ፓርቲዎች ለምን እንደተዳከሙም እኛ ምስክሮች በመሆናችን እናውቀዋለን ይሉና ለምን ተዳከሙ ብለን ስንጠይቅም ኢህአዴግ የፖለቲካ ምህዳሩን በማጥበቡ መሆኑን እናገኛለን እና በሱዳን ከፍተኛ ስልጣን ያለው ፖለቲከኛ አነጋገርን በሚል ልታሞኙን አትሞክሩ ሲሉ አጠቃለዋል። አድማጮቻችን ለተሳትፏችሁ በጣም እናመሰግናለን። ይህ ነፃ የአስተያየት መቀበያ መስመር ከእናንተ ለእናንተ የተዘረጋ በመሆኑ እንድትጠቀሙበት ደግሞ እናበረታታለን። በስልክ መስመራችን 2022059942 የውስጥ መስመር 14 በመደወል መልእክቶቻችሁን ታኖሩ ዘንድ የዘወትር ግብዣችን ነው። በኢሜይል ለምትጠቀሙ አድማጮቻችን ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው፣ ጻፉልን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ሁለተኛው ቀዳሚ ቅንብር ተሸጋግረናል። የጋዜጠኛ ማስታወሻ ይላል የአሜሪካ ድምጿ አኒታ ፓውል ባለፈው እሁድ በኢትዮጵያ የተካሄደውን ምርጫ ለመዘገብ ከተሰማሩ ጋዜጠኞች መካከል አንዷ ናት። በአዲስ አበባ ልዩ ልዩ አካባቢዎች በመዘዋወር የተለያዩ የኅብረተሰቡን ክፍሎች አነጋግራለች። ከጋዜጠኛ ማስታወሻዋ ያጋራችንን በቀጣው ሰፋ ያለ ቅንብር ለእናንተ እናካፍላለን። ወደ ኤሌቬተሩ ወይንም ሊፍቱ እየገባን ሳለ አንድ ልጅ እግር ሰው ጋዜጠኛ ነሽ ብሎ ጠየቀኝ ስትል ትጀምራለች አኒታ ዘገባዋን። ኢትዮጵያ ውስጥ እንዲህ አይነቱ ጥያቄ ጓዘ ብዙ ነው፣ ሌላም ነገር አካቶ ስለሚቀርብ እናም በአውሮፕላን ጣቢያው የኢሚግሬሽን ባለሥልጣናት ፓስፖርትን ሲፈትሹ፣ ማህተም ሲያደርጉ፣ ሻንጣይን ሲበረብሩ እዚያ የመገኘት ዓላማ ምን እንደሆን ስጠይቅና ስመልስ በአጠቃላይ ተጨማሪ 45 ደቂቃ ፈጀብኝ። ገዢውን ፓርቲ በሰላይስ የሚጠርቡ ኢትዮጵያውያን ጋዜጠኞች እንደምን ምን በረቀቀ ሁኔታ እንደሚታፈኑ ለሰብአዊ መብት መከበር የቆሙ አያሌ ዓለም አቀፍ ቡድኖች ዘግበውታል። በርካታ ቁጥር ያላቸው ጋዜጠኞችና ብሎገሮች ወይም የኢንተርኔት አምደኞች በአሸባሪነት ተከሰው ወህኒ ቤት ይገኛሉ። ብዙዎቹ ደግሞ በስደት ሆነው ይህን ምርጫ ከሩቅ መዘገብ ይዘዋል። ለማንኛውም ጋዜጠኛ ነሽ ላለው ጥያቄ በረዥሙ ተንፍሼ አዎ አልኩት። በዚህ ምርጫ ደስተኛ አይደለሁም አለ ከፍ ባለ ድምፅ። ኢትዮጵያ ውስጥ ዲሞክራሲ የለም። ትልቅ ድፍረት አልኩት ባድናቆት። ይህ ለእኔ አዲስ ነገር ነው። ከአስር ዓመታት በፊት ኢትዮጵያ ውስጥ ተመድቤ፣ ተቃዋሚዎች በ1997 ምርጫ ሲያሸንፉና መንግሥት የኃይል እርምጃ በወሰደ ጊዜ ይህ አይነቱ ስሜት አልፎ አልፎ ነበር የሚሰማው። በተለይም እንዲህ እንደ ድንገት ለሚገኙ ጋዜጠኞች የሚነሳ ጥያቄ አልነበረም። ሊያግባባኝ እየሞከረ ይሆን አልኩ። አዎ ሰዎች ሲናገሩ ሰማለሁ አልኩት ጥንቃቄ በተሞላው አባባል። እናም ክፍሌ ወደሚገኝበት ፎቅ ስደርስ ከሊፍቱ ወረድኩ። እባክዎ ስለ ምርጫው አንዳች አስተያየት ይኖሮታል? አኒታ ፖል ደጋግማ ያቀረበችው ጥያቄ ነው። በምርጫ ዘመቻው ወቅት አዲሱ ተቃዋሚ ፓርቲ የአዲስ አበባ ቅስቀሳውን እያጠቃለለ ይገኛል። ሂደቱን ለመመልከትም ብዙ ሕዝብ ተሰብስቧል። በደረስኩበት ቦታ ሁሉ ካሜራዬን እያሳየሁ እባክዎ እኔ ከአሜሪካ የመጣሁ ጋዜጠኛ ነኝ፣ ኢንተርቪው ላደርግ እፈልጋለሁና ስለ ምርጫው አስተያየት ይኖረዎታል እላለሁ። ማንም ፈቃደኛ አልሆነም። መንገዱን ፎቶግራፍ ሳነሳ አንዱ እርሱን የምቀርጽ መስሎት ፊቱን ሸፈነ። ሌላው ወጣት ደግሞ የእጅ ስልኩን አወጣና ወደ እኔ አነጣጠረ። እኔም መነጽሬን አውልቄ ትክ ብዬ አየሁት፣ ፎቶም ተነሳሁለት። የተቃዋሚ አባሎች በዚህ ምርጫ ድምፅ እንደምናገኝ እርግጠኞች ነን ይላሉ። የሰማያዊ ፓርቲ ቃል አቀባይ ዮናታን ተስፋዬ ለምሳሌ ከ550 በላይ ከሆነው የምክር ቤት መቀመጫዎች ተቃዋሚው ከመቶ በላይ መቀመጫዎች እንደሚያገኙ በልበ ሙሉነት ተናግሯል። ይህ ከሆነ በእውነት ትልቅ ድል ነው። በ2002ቱ ምርጫ ተቃዋሚው አንድ መቀመጫ ነበር ያገኘውና ይድነቃቸው አዲስ የተባሉ አንድ የተቃዋሚው እጩ ተወዳዳሪ ደግሞ የተቃዋሚ ደጋፊዎች ለሆኑ እስር ቤት ለሚገኙ ጓደኞቻቸው ምግብ ለማድረስ ሲሄዱ ተገኝተው መታሰራቸውን ነግረውኛል። ኢትዮጵያ ውስጥ የፖለቲካ ተሳትፎ ማድረግ ከባድ እንደሆነ አውቃለሁ አሉ። ቀጥለውም አንድ ቀን ወህኒ እንደምገባም አውቃለሁ፣ ግን ብታሰርና ጓደኞችን ብቀላቀል ደስ ነው የሚለኝ ለአገሬ አንድ አስተዋጽኦ እንዳደረግኩ ስለሚሰማኝ ደስተኛ ነኝ። ቆየት ብሎ ሆቴሌ ክፍል ውስጥ የነበረ ኢንተርኔት ተበላሸ። የተቃዋሚዎቹን ዘመቻ ለመከታተልም ቴሌቪዥን ወደሚገኝበት የእንግዳ መቀበያ ክፍል ለመሄድ ተነሳው። ሊፍቱ ውስጥ ወይንም ኤሌቬተር ውስጥ አሁንም ሌላ ልጅ እግር ሰው አገኘው። ወደ ያዝኩት ላፕቶፕ እያመላከትኩ ክፍሌ ውስጥ ኢንተርኔት የለም አልኩት። መንግስት ነው እኮ አለ። ኤሌክትሪክማ አለ፣ ግን ኢንተርኔት እንዲሠራ አይፈልጉም። አብዱራሂም ጀማል አራያ ይባላል ደቡብ አፍሪቃ ውስጥ የሚኖር ስደተኛ ነው። የጻፈችውን አኔታ አሳየችው። በዚህ ጊዜ የእነርሱ ተከታይ ካልሆንሽ፣ ከእነርሱ ጋር አንድ ካልሆንሽ፣ እነርሱ የሚያደርጉትን ካላደረግሽ የምትፈልጊውን ማድረግ አትችም፣ እና እነርሱን መከተል እያንዳንዱን የሚሉሽንና የሚነግሩሽን ሁሉ ማድረግ አለብሽ ምክንያቱም ሀገራችን ውስጥ ዲሞክራሲ የለም። አኒታ ፖል የጋዜጠኛ ማስታወሻዋን ስትቀጥል የእሁዱ የምርጫ ቀን በማለዳ ነው የተጀመረው ትላለች ህዝቡ በስርዓት ተሰልፏል ጸጥታ ሰፍኗል እናም ከአንዱ ድምፅ መስጫ ጣቢያ ወደ ሌላው ስዘዋወር ቆይቼ የተሰጠኝ ፍቃድ ግን አንዱ ቦታ ብቻ ነበር ሊያስገባኝ የቻለው እዚያም እንደደረስኩ አንድ የቆዳ ጃኬት የለበሰ ሰው ምንድነው የምትሰሪው ከዚህ ሲል ጠየቃት በእረፍት ሽርሽር ላይ ነኝ ብለው በወደድኩ ለእርሱ በእርግጥም ጠዋት ማለዳ ከንጋቱ በ12 ሰዓት ካሜራ ይዞ ምርጫ ጣቢያ መገኘት ቀልድ ሳይሆን ይቀራል። ሌሎች የእርሱ አይነቶቹ ተሰባሰቡ መጡና ትንሽ እንድቆይ ይነግረውኝ፣ ካሜራዬንም ወደ መሬት እንዳዘቀዝቅ ትዕዛዝ ሰጡኝ። በመጨረሻም አንድ የምርጫ ባለሥልጣን መጣና የተሰጠኝን ፍቃድ ነጥቆ ወሰደው። ከረዥም ቆይታ በኋላ ግድ የለም ተፈቅዶልሻል። አውቃለሁ አልኩት ኮስተር ብዬ። ለገዢው ፓርቲ ድምፅ የሚሰጡትን መራጮች ለማግኘት ብዙም አልተቸገርኩም፣ ብዙኃን ናቸውና። አንዳቸውም ግን ሊያነጋግሩኝ አልፈለጉም። ብዙዎቹም ዝም ብለው አልፈውኝ ሄዱ። በሚቀጥለው ቀን ትላለች፣ አኔታ ፖሎ ማስታወሻዋ ከታሰሩት ከዘጠኙ የኢንተርኔት አምደኞችና ጋዜጠኞች አንደኛዋን የሚያውቅ ሰው አገኘሁ ብቀላ ይደርስብኛል በሚል ፍርሃት ግን ማንነቱ እንዳይገለጥ ጠይቋል። ከምርጫው በኋላ ወዲያውኑ ከእኔ ጋር መነጋገሩ የታሳሪዎቹን ጉዳይ ይበልጥ ያበላሻል ብሎ ይሰጋል። ለዚህ ምስኪን ሰው አዘንኩለት። እንዲህ ስልም ጥያቄ ያቀረብኩለት ከታሰሩት ዘጠኙ መካከል የኢትዮጵያን መንግሥት በኃይል ለመጣል ከሚሞክር ቡድን ጋር ግንኙነት ሊኖረው ይችል ይሆን አልኩ። ያማ ለመታሰራቸው የተሰጠ ምክንያት ነው። ከቀረበባት ክስ ነፃ መሆኗን እየማለ የሚነግርላት ሰው እንዲያው በድንገት በአጋጣሚ የሆነ የተያዘችው፣ ራሱን በመነቅነቅ እስካሁን እኮ የሕግ ጠበቃው ላቀረበው የሽብርተኝነት ክስ አንድም ማስረጃ የለም አለኝ። እንደሚመስለኝ ጋዜጠኞቹ የታሰሩት በፈጸሙት ወንጀል ሳይሆን መጻኤውን ሁኔታ በመፍራት ነው። ለረዥም ዓመታት አስተዳደሩ ላይ የቆየው ገዢው የኢህአዴግ ፓርቲ ሥልጣን ካለቀቀ ብቀላ ይደርስብኛል ብሎ ይፈራል። እየተናገረ ስላለው ጭቆና ግን በግልጽ የሚታይ ምልክት የለም። በአንድ ቡና ቤት ቁጭ ብለን ስንነጋገር አጠገባችን እየተቀያየሩ መጥተው በመቀመጥ ስልኮቻቸውን በሚመለከቱ ሰዎች ሁኔታ ሁለታችንም ተረብሸናል። ቆየት አልኩና አንድ ነጋዴ ለማየት ሱቅ ገባሁ። ሶስቱ ሰራተኞቹ በፍርሃት ምክንያት መምጣት እንዳልቻሉ እንደነገሩት ገለጸልኝ ለምን ሲባሉ ግን ማብራሪያ ለመስጠት ፈቃደኞች አልነበሩም፣ ሲልም አጫወተኝ። ገዢው ፓርቲ መቶ በመቶ በምርጫው አሸንፏል እየተባለ ስለሚወራውም ጉዳይ ተነጋገርን። ይፋ የምርጫ ቦርድ የሚሰጠው መረጃ ብቻ ውጤቱን እንደሚያመለክት አበክሬ ተናገርኩ። እርሱም ተባለ እንዴ በሚል አይነት ተመለከተኝ። እንደ ጋዜጠኞች እኛ በምንጩ ማንነት በተአማኒነቱ ማረጋገጥ በምንችለውና በምናየው ላይ ይወሰናል። እናም የኔ ትረካዎች ይህን ምርጫ አስመልክቶ ማለቴ ነው ትረካዎቼ በደንብ የተደራጁ የድምፅ መስጫ ጣቢያዎችን ደስተኛ መራጮቻቸውንና የመንግስት ደጋፊዎችን ያሳያሉ። ከብቸኛው የባዕዳን ታዛቢ ተልእኮ ከአፍሪካ ህብረት የተሰጠውም ቅይጥ አመለካከት ያካትታል። ትረካዬ የአፍሪካ ህብረት ምርጫው ሰላማዊና ተአማኒ ነው ብሏል። እርግጥ ግን ነፃና ትክክለኛ ምርጫ ነው አላለም። በዚህ ምርጫ ዙሪያ የኔ አብዛኛው ትረካ ዝምተኞችን ወይም እንዳይናገሩ የተከለከሉ ቡድኖችን አልያዘም። ይሄ ዝምተኛ ቡድን ምን ያህል ግዝፈት እንዳለው ግን ማወቅ አይቻልም። ምክንያቱም ብዙዎቹ አንዴ ካሜራው ከደገነና ወይም የድምፅ መቅረጫ ክሩ መዞር ሲጀምር ሊያናግሩኝ አይፈልጉም። ለመምረጥ ግድ እንደሌላቸው የነገሩኝ ግን በዘገባ መልክ እንዳይወጣ የጠየቁ ናቸው። የኢንተርኔት አምደኞችና ጋዜጠኞች እስካሁን የቀረበባቸው ማስረጃ ስለሌለ ወይም ስላልተፈረደባቸው መምረጥ ይፈልጉ እንደነበር ጓደኞቻቸው አጫውተውኛል። ሆኖም የወህኒ ቤት ኃላፊዎች በአቅራቢያቸው የድምፅ መስጫ ጣቢያ እንደሌለ ነግረዋቸዋል ተብሏል። የተቃዋሚ ፓርቲው የምርጫ ዘመቻ ኃላፊ ኤፍሬም ሳለ ሥላሴ በነጻ የመናገር መብት ማንም ሊያስቆመው የማይችል መሆኑን ያስረዳል። የቴክኖሎጂው ማደግና የማኅበረሰብ መገናኛ ብዙሃን በከፍተኛ ደረጃ እያደገ መምጣት ለዚህ ሀቅ ምስክር ነው ሲልም ኤፍሬም ያክላል። ለአሁን ግን ኢትዮጵያ ውስጥ ሀሳብን በነጻ የመግለጥ መብት የወደፊት ሕልም ነው። የረቡ ምሽት ዝግጅታችን ይቀጥላል። የአሜሪካ ድምጿ አኒታ ፓውል ባለፈው እሁድ በኢትዮጵያ የተካሄደውን ምርጫ ለመዘገብ በተሰማራችበት በአዲስ አበባ ልዩ ልዩ አካባቢዎች ተዘዋውራ የሕብረተሰቡን ክፍሎች አነጋግራ ካሰናዳችው የጋዜጠኛ ማስታወሻዋ ያጋራችንን ነበር የሰማ ነው። አብራችሁን ቆዩ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የተከበራችሁ አድማጮች፣ እዚህ ገደማ በሙዚቃ እረፍት ብናደርግስ? ፕሮግራማችንን እየመራ ያለው ንጉሡ ታምሬ ነው። የመረጠልን ኤፍሬም ታምሩ የሸጋ ልጅ መውደድ ይላል ነው። አድማጮች ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።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 ከአፕ ስቶር ለኖኪያና የቆዩ ስማርት ስልኮች ከኤም ዶት ቢ አይ ኤን ዩ ዶት ኮም ያገኙና በእጅ ስልኮ የፊት ገጽ ላይ ያኖሩ። የእርሶ ወደ ሆነው ሳይት ለመሄድ ወደ ዌብሳይታችንም ገብተው ትክክለኛውን ማገናኛ ወይንም ሊንክ ተጭነው ሊከተሉ ይችላሉ። ለምሳሌ በአካባቢዎ ያዩትን የተፈጥሮ ውበት ወይም የከተማ እንቅስቃሴ ወይም የግብርና ስራ ወይም የከብት እርባታ ወይም የጉዞ ማስታወሻ በፎቶ ሊያሳዩን ከፈለጉ በቪኦኤ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 አድማጮች፣ በ19፣ በ22ና በ25 ሜትር ባንድ ዝግጅታችን ይቀጥላል። ሌላም ማስታወቂያ አለን። በድረ ገጻችን ላይ በስተቀኝ በኩል የኢትዮጵያ ምርጫ 2007 ላይ የሄኖክ ብሎግ የሚለውን በመጫን ስለ ምርጫው ከየአካባቢዎቹ የዘገባቸውን ቪዲዮዎች ይመለከቱ ዘንድ እንጋብዛለን። የምርጫ ሰሞን አልነበር ያሳለፍነው ሳምንት ቆንጅት እንዴ በትክክል ዛሬ የሚኸው እኮ በስፋት እየተዘገበበት ነው። መቼ አለቀ አልቋል ብዬ ሳይሆን ለቀጣዩ ቅንብር መንደርደሪያ እንዲሆነኝ በማሰብ ነው። እሺ፣ ቀጥል ተንደርደር። እና ይሄ ውልሽ የራዲዮ መጽሔት አዘጋጆች የአዲስ አበባ ተባባሪያቸውን ንጉሥ አክሊሉን ስለ ምርጫው ምን ይዛሃል ብለው ሲጠይቁት በንጉሡ በቀዳማዊ ኃይለ ሥላሴ ዘመን ይካሄድ ስለነበረው የፓርላማ ምርጫ እንደሚከተለው አወጋቸው። ወደ ዝግጅቱ እንለፍ። ነውን ለማወቅ ነበርን መጠየቅ ግድ ይላል። ስለ ዛሬው የፓርላማ ምርጫ ለማውራት ቢያንስ ስለ ንጉሠ ነገሥቱ መንግስት የፓርላማ ዘመን ምርጫ መነጋገሩ ተገቢ ነው፣ መነሻ ነውና። የዛሬ እንግዳዬ ቀኛዝማች ዘውዴ ቢራቱ በአስራ ዘጠኝ መቶ ስድሳዎቹ መጀመሪያ የንጉሠ ነገሥቱ መንግስት የህዝብ ተመራጭ የፓርላማ አባል ነበሩ። ሰማኒያ ሰባት ዓመታቸው ነው። ባለፈው ሚያዝያ አስራ ስምንት ቀን ሁለት ሺህ ሰባት ዓመተ ምህረት ሰባኛ ዓመት የጋብቻ በዓላቸውን ከውድ ባለቤታቸው ከወይዘሮ ትክክል ወርቅ ሞጆ ጋር በድምቀት አክብረዋል። አስራ አራት ልጆች፣ አስራ አንድ የልጅ ልጆች፣ ሶስት የልጅ ልጅ ልጆች አፍርተዋል። የዚህ ዝግጅት መነሻዬም የሁለቱ ባልና ሚስት የሰባኛ ዓመት በዓል አከባበር ነው። በጨዋታ ጨዋታ ፓርላማ የሚለው ቃል ተነሳና ከምርጫ ቀን ጋር ተገጣጠመብኝ። የጋብቻውን ታሪክ ለሌላ ጊዜ አቆይቼ ከአምሳ ዓመት ወዲህ ያለው ትውልድ ያልሰማውን፣ ያላነበበውን፣ ያላደመጠውን ታሪክ እንዲያውቅ በሚል ይህ ዝግጅት ቀረበ። እንደው ባጭሩ እንዲህ ነው። የዛሬዎቹ ትናንሽ ኪዮስኮች፣ ሱቆች በብዛት ሳይከፈቱ ሱቅ በደረቴ የሚባሉ ነበሩ። ከረሜላውን፣ ቸኮሌቱን፣ ማስቲካውን፣ መፋቂያውን፣ ላይተር፣ ሲጋራውን፣ ክብሪቱን፣ ዱባፍሬውን፣ ኦቾሎኒውን፣ ሌላውንም ከቦታ ቦታ እየተዘዋወሩ ይሸጣሉ፣ ይነግዳሉ። አሁንም አሉ። ታዲያ እነዚህ ዜጎች ሰርተው እንዳይበሉ የማዘጋጃ ቤት ዘበኞችና የከተማይቱ ፖሊሶች ያሳድዷቸዋል። ጨዋታው አዩኝ አላዩኝ የአይጥ እና የድመት አይነት ጨዋታ ነበር። በተለይ ከተማይቱን ለመጎብኘት ከውጭ አገር እንግዶች ሲመጡማ ቀድሞ ነበር የሚባረሩት። ይህን ያዩት ቀኝ አዝማች ዘውዴ ቢራቱ ሰው በሀገሩ ሰርቶ መብላት አለበት አሉ። የዜጎች ሰርቶ የመብላት መብት መከበር አለበት፣ መነካት የለበትም ብለው ሀሳቡን ለፓርላማው አቀረቡ፣ ተከራከሩ። ሁሉም በየዕለቱ የሚያዩት ድርጊት ነው እና ተነጋገሩበት። ብዙ ነገሮች አቅርቤ ያለው ሌሎች ሌሎችም ብዙ ነገሮች ነበሩ፣ ግን ዋነኛ አቅርቤያቸው ውጤት ካመጡት ጉዳዮች ሱቅ በደረት እየተባሉ የሚጠሩ ነጋዴዎች እጃቸውን ምስማር፣ ደረታቸውን ሱቅ አድርገው እየሰሩ አማራጭ የስራ መንገድ ሳይከፈትላቸው ተባረሩ። በአዲስ አበባ አዘጋጅ ቤት ዘበኞች ብዬ ያቀረብኩት ሕግ አይደለም። ኢትዮጵያውያኖች ምን ሰርቶ ይብሉ በሚል ነበር። ከሰፊ አስተያየት ጋር ያቀረብኩት ምክር ቤቱ በሚገባ አገናዝቦ ተወያይቶበት ከንቲባውን እንዲቀርቡ ጥሪ አሰራርፎ ባሉበት ከንቲባውን ነው ጠቅላይ ሚኒስትሩ ከንቲባው የአዲስ አበባ ዘጋጃ ቤት ጉዳይ ነው። ከንቲባውን አቅርበን አጠይቀን ምክር ቤቱም እጅግ በጣም የራሱ ጉዳይ አድርጎ ተወያየበት ያየበት መወሰጃሙ የበጀ ነው ብሎ አጸድቀው ይህ መቼም ትዝ ይለኛል። በንጉሠ ነገሥቱ ዘመን ሀያ አምስት ሳንቲም የንጉሱን ምስል የያዘ ነበረ። በዚያን ዘመን በየቡና ቤቱና በየመዝናኛው ስፍራ የቁማር ማሽኖች ከውጭ መጥተው ተተክለው ሰው ሁሉ የስራ ሰዓቱን ጭምር እያጠፋ ያችን ስሙኒ ለማሽኑ እያጎረሰ፣ በስሙኒው አንዳንድ ጊዜ ብዙ ስሙኒ እያገኘ፣ አንዳንድ ጊዜ ደግሞ ብዙ ስሙኒዎች እያጣ ትዳር ፈረሰ፣ ቤተሰብ ተበተነ። ወታደሩ፣ መምህሩ፣ ሰራተኛ ሁሉ በዚህ አይነት ችግር ላይ ወደቀ። ቀኛዝማ አዝማኝ ዘውዴ ቢራቱ ይህን አይተዋልና ለምክር ቤት አቀረቡ ሀሳቡን አንድ ማሽን የሚደርስበት ማሽን ቁማር ቁማር ቁማር የሚያጫዋቾች በየቡና ቤቱ ተክለው ሀያ አምስት ሳንቲም እየገባለት ከባድ ጉዳት በዙ ላይ አድርሶ ነበረ። ብዙ ነገር አንድ የማውቀው ወታደር ገብቶ ጨርሶ ደመወዙን ጨርሶ ሽጉት ታጥቆ ነበረ ያንን ማሽን መጣው በሽጉት። ይህም ሁሉ ሰማው፣ አቀረብኩት ምክር ቤት የኢትዮጵያ ሕዝብ ዳቦ ሳይጠግብ ቁማር እንዲጫወ ተጋበዘ ብዬ የሚል ርዕስ በስፋት ነው የቀረበው። በኋላ ምክር ቤቱ እውነት አወገዘው፣ በአንድ ከኢትዮጵያ እንዲወጣ ብሎ አወገዘው። ለመወሰኛ ሄደ መወሰኛውም በበለጠ በአንድ ቀን ታች አምኖበት ተጭቶበት እውነትም መንግስት በሃያ አራት ሰዓት በማግስቱ በፖሊስ ለቆ አስወጣም። እና እነዚህ ነገሮች ፍጻሜያቸውን አሳይቶኝ ተደስቼበታለሁ። እስቲ እንደው በፓርላማው ዙሪያ ምን የሚሉት ነገር አለ ብዬ ቀኛ አዝማች ዘውዴ ቢራቱ በዚያን ጊዜ ስለነበረው እንዲያጫውቱኝ ጠየኳቸውና እንዲህ አሉ። ፈጽሞ መንግስት ምን ይለኛል የሚል ምክንያትም የለም። መንግስት በአንድ ፓርላማ አባል ላይ ምንም የሚያደርሰው ተጽዕኖ የለም። እዚያኔ እንወዳደራለን። አሸንፎ ከገባ በኋላ በህዝብ ድምጽ የተሰማውን ችግር አሁን በምሳሌነት ስጠቅስ እነ አቶ ታፈሰ በቀለ የሚባሉ የአርሲ ጠቅላይ ግዛት እንደራሴ በጀርናል ሳህሉ ድፋ ይባሉ ነበር። እሳቸውን በደሉ ህዝብ ብሎ ከሶ ምክር ቤት ድረስ ማስጠራት ከሳቸው ጋር ግራና በመቋቋም ያስወሰነው ነገር አለን።

ቀጥታ ተወያይቶ ያ ውይይት ግን ደጋፊ ተቃዋሚ ተቃራኒ ተቃዋሚም አለሁ። ተቃዋሚዎች በድምፅ ካሸነፉ ይሰረዛል፣ ብድሩም ሆነ ፖሊሲው ከተደገፈ ያልፋል። በስተቀር ከምክር ቤቱ በዚህ ላይ አንድም ተጽዕኖ የለ። ምርጫውን ያ ውጤታውን እርሶ ፓርላማ ሲመረጡ ተቆጥሮ ተነግሮት ነው ወይስ እርሶ ማይተዋል? እንደራሴ አለሁ እንጂ ሳጥኑ ይሰበሰብና ከየቦታው ይመጣል። እኛ ባለንበት ተወካዮቻችን እዚህ በየቦታ ይወከል ናቸው አሉ ደግሞ ተከትሎ አብሮ ከባቅሉ ጋር ይመጣሉ። ይቆጠራል አንድ ሁለት ተብሎ በጥርጣሬ ይደገምም ካለ አስደግሞ አስቆጥሮ ያገኘውም ተጨብጭቦለት፣ ያጣው አጎንብሶ ወደ ቤቱ ይመለሳል። እኔ አሁን በዚህ በአምስተኛ የዘንዘራ ሲሆን ምርጫ ጊዜ ባለሁበት ተቆጠረ። አሁን በሰባ ድምጽ ተሸነፍኩ። አመኜ ቤት የገባው አሁን ግራጁዌሽን ብዬ እነሱን አመስግኜ ያገኙትን ቤት የገባው ለዛሬ እንግዳይን ቀኝ አዝማች ዘውዴ ቢራቱን አመስግኜ ልሰናበት። የአዲስ አበባውን ንጉሤ አክሊሉን እጅግ አድርገን እናመሰግናለን። አሁን ከመሰናበታችን በፊት ባሉት ጥቂት ደቂቃዎች የምሽቱን ዋና ዋና ዜናዎች እናሰማ። ግንቦት 16 እሁድ በተካሄደው የኢትዮጵያ ምርጫ በሀገሪቱ ካሉት 547 የምርጫ ክልሎች ውስጥ የ442ቱ ጊዜያዊ ውጤት እንደደረሰው የገለጸው ብሔራዊ ምርጫ ቦርድ ሁሉንም ደግሞ ገዢው ፓርቲ ኢህአዴግ ማሸነፉን አስታወቀ። ኢህአዴግ የአዲስ አበባ ከተማ የህዝብ ተወካዮች ምክር ቤት ያሏትን 23 መቀመጫዎች በሙሉ ማሸነፉንም ቦርዱ አመልክቷል። ምርጫው የኢትዮጵያን የምርጫ የግንቦት አስራ ስድስት ምርጫ የኢትዮጵያን የምርጫ ሕግና ሕገ መንግስቱንም ጭምር የጣሰ ነው ሲል ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አስታውቋል። የታሰሩ አባሎችና ተወካዮቹ በአስቸኳይ እንዲፈቱና አሁንም መንግስት በአባሎቹ ላይ እያካሄደ ያለውን የማሳደድ እርምጃ እንዲያቆም መድረክ ጠይቋል። ተፈጽሟል ያለውን ሕገ መንግስታዊና ሌሎች የሕግ ድንጋጌዎች ጥሰቶችንም የሀገር ውስጥ ገለልተኛ አካል ተሰይሞ እንዲያጣራ መድረክ ጠይቋል። ፊፋ በዛሬ ዕለት ዩናይትድ ስቴትስና ስዊትዘርላንድ በወቅቱና በቀድሞ ባለስልጣናቱ ላይ በተናጠል ባቀረቡት የሙስና ወንጀል ክስ እየተተራመሰ ነው። በስዊስ ባለስልጣናት የቀረበው አንደኛው ክስ ፌዴሬሽኑ በ2018ና በ2022 የዓለም ዋንጫን ለማዘጋጀት ከሰጠው ፈቃድ ጋር በተያያዘ ነው። በዚሁ ምርመራ መሰረት በርካታ የፊፋ ባለስልጣናት ዛሬ ዙሪክ ውስጥ በቁጥጥር ስር ውለዋል። የዩናይትድ ስቴትስ የፍትህ ሚኒስቴር በ14 ሰዎች ላይ ካቀረባቸው 47 የተለያዩ ክሶች መካከል የስፖርት መገናኛ ብዙሃን ኃላፊዎች ከ150 ቢሊዮን ዶላር በላይ በተጭበረበረ መንገድ የከፈሉት ወይም ለመክፈል የተስማሙት በለውጡ በውድድሮቹ ወቅት የማስታወቂያ መብቶችን በጅምላ ለመያዝ ሲሉ ነው የሚል ይገኝበታል። የዙሪክ ፖሊሶች ዛሬ የያዟቸውን ሰባት የፊፋ ባለስልጣናት በቅርቡ እጃቸውን ለዩናይትድ ስቴትስ ያስረክባሉ ተብሎ ይጠበቃል። የአሜሪካ ባለስልጣናት ተጨማሪ የስር ማዘዣዎችን የያዙ ሲሆን አራት ግለሰቦች ከወዲሁ ጥፋተኞች መሆናቸውን አምነዋል ሲል የፍትህ ሚኒስቴር አስታውቋል። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና ታየነን ሰላም ደህና ደሩ። አሁን የትግርኛ ቋንቋ ስርጭት ይቀጥላል። ቮይስ ኦፍ አሜሪካ